አድማጮቻችን እንደምን አርፍዳችኋል የኤስቢኤስ አማርኛ ሐምሌ 29 2017 ተጫጭር ዜናዎችን እንሆን ዜናዎቹን የማስደምጣችሁ ካሳሁን ሰቦቃ ነኝ የሮያል አውስትሬሊያ ባር ኃይል 11 የጦር መርከቦችን ለማስገንባት ከጃፓኑ የከባድ ኢንዱስትሪ አምራች ሜስዊሺ ጋር ትናንት ማምሻውን ተፈራርሟል። በብሔራዊ ደህንነት ካቢኔ ይሁንታ የተቸረው ይኸው ስምምነት የ10 ቢሊዮን ዶላር ወጪን የሚጠይቅ ሲሆን የአገልግሎት ዘመናቸው ወደ ማብቃቱ የተቃረበበትን አንዛክ የጦር መርከቦችን የሚተካ ይሆናል። የመጀመሪያዎቹ ሶስቱ የጦር መርከቦች የሚሰሩት ጃፓን ውስጥ ሲሆን የተቀሩት ስምንቱ ፐርስ አውስትራሊያ ውስጥ የሚገነቡ ይሆናል። ጠቅላይ ሚኒስትር አንቶኒ አልበኒዚ ከፍልስጤም ባለስልጣን ፕሬዚደንት ማህሙድ አባስ ጋር ትናንት ምሽት በስልክ መወያየታቸውን የጠቅላይ ሚኒስትሩ ጽህፈት ቤት አስታወቀ። የውይይቱ አጀንዳዎች የነበሩትን የአውስትሬሊያ አስቸኳይ ሰብአዊ እርዳታ ወደ ጋዛ እንዲዘልቅ ጥሪ ማቅረብ ከቋሚ የተኩስ አቁም ስምምነት ላይ እንዲደረስና ሁሉም ታጋቾች እንዲለቀቁ የሚሉ እንደነበር ጽሕፈት ቤቱ አክሎ ገልጧል። በተጨማሪም ጠቅላይ ሚኒስትር አልቤኒዚ የሁለትዮሽ ሀገረ መንግስት መፍትሄን አበክረው ማንሳታቸውም ተመልክቷል። ሁለቱ መሪዎች በውይይታቸው ማጠቃለያ ላይ በወርሃ ሴፕቴምበር ኒውዮርክ ላይ በሚካሄደው የተባበሩት መንግስታት ጠቅላላ ጉባኤ ወቅት በአካል ተገናኝተው የጎንዮሽ ንግግር ለማድረግ መስማማታቸውም ተመልክቷል። በተመድ ጉባኤ ወቅት ፈረንሳይ እንግሊዝና ካናዳ ለፍልስጤም ሀገረ መንግሥታዊ እውቅና እንደሚቸሩ ይጠበቃል። አውስትራሊያ ለፍልስጤም እውቅናን ለመስጠት እያመራች እንደሆነም በመንግስቱ በኩል ቢነገርም ይህ ነው የሚባል ቀን ግና አልተቆረጠለትም። ይህ በእንዲህ እንዳለም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በዚህ ሳምንት ውስጥ ካቢናቸውን ጠርተው የእስራኤል ጦር ኃይል በቀጣይነት ሊወስዳቸው የሚገቡ ተጨማሪ እርምጃዎች ላይ በመምከር ከውሳኔ ላይ እንደሚደርሱ አመላክተዋል። የካቢኔውን ውሳኔ ተከትሎም ሶስት ዋነኛ ያሏቸው ግቦች ጠላትን ድል መንሳት፣ ታጋቾችን ማስለቀቅና ጋዛ ለአንዴና ለመጨረሻ የእስራኤል ስጋት እንዳትሆን ማድረግን ከዳር እንደማይደርሱ ተናግረዋል። የጋዛ ሰርጥን ጠቅሎ በእስራኤል ቁጥጥር ስር ለማዋልም ያላቸውን እሳቤ ጠቁመዋል። ይህ እሳቤያቸውም ከወዲሁ ዓለም አቀፍ ውግዘትን አስከትሏል። የአውስትሬልያ ዓለም አቀፍ ትምህርት ማኅበር የፌዴራል መንግሥቱን የዓለም አቀፍ ተማሪዎች ቁጥር ቅበላ ጭማሪ በመልካም ጎኑ እንደሚቀበለው አስታወቀ። የፌዴራል ትምህርት ሚኒስትር ጄሰን ክሌር በሚቀጥለው 2026 የትምህርት ዘመን 25 ሺህ ዓለም አቀፍ ተማሪዎች ወደ አውስትራሊያ መጥተው ትምህርታቸውን እንዲከታተሉ መንግሥታቸው የፈቀደ መሆኑን ገልጠዋል። ዩኒቨርስቲዎች ተማሪዎችን ተቀብሎ መጠለያ መስጠት የሚችሉ መሆናቸውን በማረጋገጥ የተማሪዎች ቁጥር እንዲደለደልላቸው አስቀድመው ማመልከቻ እንዲያስገቡም አሳስበዋል። ተጨማሪ ፖድካስቶችን ለማድመጥ ኤስቤስ አማርኛን ይከተሉ ወይም ኤስቤስ ዶት ኮም ዶት ዩ አምሃሪክ ድረገጻችንን ይጎብኙ።